You're with SBS Radio. ወቅታዊ ጉዳዮች በምዕራብ ሜልበርን ከስድስት መቶ በላይ የሃምሳ የተለያዩ አገራት መጤዎች አስር ሰዓታት በፈጀ ሥነ ሥርዓት የአውስትሬሊያ ዜግነትን ተቀብለዋል። ብሪምባንክ አውስትሬሊያ ውስጥ በመድብለ ባህላዊ ዝንቅነቷ ከፍተኛውን ስፍራ ከሚይዙት አንዷ ስትሆን ከንቲባዋ ሉሲንዳ ኮንግሬቭ የማራቶን የዜግነት ሥነ ሥርዓቱን አስመልክተው ሲናገሩ ስድስት መቶ አዲስ ዜጎችን ብሪምባንክ ውስጥ አክለናል። ያንዳንዳቸው መቶ ሰዎችን ያቀፉ ስድስት የዜግነት አሰጣጥ ሥነ ሥርዓት ተካሂደዋል። ያም በእርግጠኝነት ብሪምባንክ ውስጥ ግዙፉ ሲሆን በአውስትሬልያ አቀፍም ትላልቅ ከሆኑት የዜግነት አስጣት ሥነ ሥርዓቶች አንዱ ነው። በእጅጉ ተደስተናል ብለዋል። አዲስ የዜግነት ተቀባዮቹ ዕድሜም ትንሹ ሁለት ዓመት ትልቁ ሰማንያ ዓመት ነው። እንደ ማንኛውም የዜግነት ቀበላ ስነ ሥርዓት ቃለ መሐላ አፈጻጽም ላይ ሁሉም አዲስ ዜጎች በፈገግታ የተሞሉ ነበሩ። የአውስትሬሊያ ዜግነት ቀበላ ስነ ሥርዓቱ ምኞታቸው የተሳካበት ክንውን መሆኑን ከሀገር ፊሊፒንስ የመጡት ጄኔቪቭ ቿ ሲገልጡ በረከት ነው። ለተጨማሪ ድሎች የተከፈተ በር ነው። እንዲሁም ለአውስትሬልያ ማኅበረሰብ ታላቅ አስተዋጽኦን ማበርከቻ ነው። ስለምን አውስትሬልያ ለእኛ የቸረችንን ብቻ መቀበል ሳይሆን ድንቅ ለሆነው ማኅበረሰብም መልሰን መስጠት ይገባናልና በትንሹ ያን ማድረግ እንችላለን። ሲሉ ከኮሎምቢያ የፈለሱት ኤሊሳ ፔሬስ በበኩላቸው እዚህ ተመጥቶ አውስትራሊያዊ ዜጎች መባሉ ጥልቅ የሆነ ስሜት ያሳድራል። አውስትራሊያዊት ተብሎ ብሔራዊ መዝሙሯን መዘመሩ፣ የማኅበረሰቡ አካል ሆኖ መቀላቀሉ በከንቲባዋ መወደሱ በይፋ አውስትሬልያ የመሆን በርካታ ስሜቶችን ያሳድራል እውነት ነው። ያም በመሆኑ ኩራት ይሰማናል ሲሉ የአዲስ ዜግነት ስሜታቸውን ገልጠዋል። ከቪየትናም ወደ አውስትሬልያ የዘለቁት የን ሃይ ፋም በበኩላቸው የአዲስ ዜግነት ስሜታቸውን ሲገልጡ አውስትራሊያ አገሬ ናት። አያሌ ማለፊያ ዕድሎች እንዳሉ ይሰማኛል። ጠንካራና በመልካም ወዳጅነት የተሞላውን ማኅበረሰብ ባህል በመቀበሌም ኩራት ይሰማኛል ሲሉ ተናግረዋል። ብራያን ባንክ ውስጥ ከመቶ ስልሳ በላይ ቋንቋዎች የሚናገሩ ሲሆን በዚህ ዓመት ብቻ ከሁለት ሺህ በላይ ነዋሪዎች የአውስትሬልያ ዜግነትን እንደሚቀበሉ ይጠበቃል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር